አባባ ተስፋዬ ዛሬ በመካከላችን የሉም። የሚወዱትን ኢትዮጵያን ሕዝብ ለዘላለሙ ተሰናብተው በሚሳሱላት ውድ አገራቸው ዕቅፍ አፈር ውስጥ አርፈዋል። በሕይወት ዘመናቸው ገና ለጋ ኮበሌ ሳሉ ታላቁ የሃይማኖት መሪ አቡነ ጴጥሮስ ኢትዮጵያን አልከዳም ብለው የፋሽስት ኢጣሊያ መትረየስ አረር ተርከፍክፎባቸው ለነጻነት በነጻነት ታላቅ መሥዋዕትነትን ከፍለው ቤዛ ሰማዕት ሲሆኑ ባይናቸው በብሌኑ ተመልክተዋል። በባርነት ከመኖር ነጻነትን ይዞ መውደቅ ምን ያህል የላቀ ዘላለማዊ ክብርን እንደሚያጎናጸፍ የነጻነት ዋጋውም ምን ያህል ውድ እንደሆነ ልብ ብለዋል። ወርተራቸው ደርሶም በኮሪያ ጦርነት ዘምተዋል። ለሃምሳ አለቃነት ማዕረግም በቅተዋል። በመድረክ ላይ ከሕይወት በላይ ግዘፍ ነስተውም አንቱ ተብሎበታል። ልጆቼ ሲሉ አባባ ተሰኝቶበታል። በሕይወት ሳሉ ለሥራዎቻቸው እሞገስ ለማላበስ ከአንዴም ሁለቴ የኤስ ቢ ኤስ አማርኛ ፕሮግራም እንግዳችን አድርገናቸው ነበር። ዛሬም ከልፈተ ሕይወታቸው በኋላ መልሰን ልንዘክራቸው ወደናል። የዘጠና ሦስተኛ ዓመታቸውን አስታከን ጁላይ 31 ቀን 2015 አቅርበነው የነበረውን ቃለ ምልልስ። አርቲስት ተስፋዬ ሳህሉ በቅድሚያ እንኳን ለዘጠና ሦስተኛው የልደት በዓሉ አደረሶት። አሜን። አሜን እንኳን አብረው ያደረሰን። በአሁኑ ወቅት ጤንነቶስ እንዴት ነው? አኗኗሮስ ምን ይመስላል? ጤንነቴ ብርጅና ብቻህና ራሴ ወገቤን ማለቱን ተው እና እያልኩት ነው። አይ መልካም፣ ጥሩ አድርገዋል። ወደ ሙያው እንግባና ወደዚህ ወደ ጥበብ ሙያው እንደምን ነበር የገቡት አርቲስት ለመሆን? በቲያትር ቤት ውስጥ ነው የገባሁት። አዋጅ አወጀ፣ ይሄን ስራ የሚፈልግ ተብሎ ማዘጋጃ ቤት። በኋላ ከሀረር ልዑል መኮንን ትንሽ ደብዳቤ ሰጡኝና የአንተ ሙያ ይሄ ነውና ሂድ አሉኝ። በኋላ አዲስ አበባ መጥቼ ማዘጋጃ ቤት ደብዳቤውን ስሰጥ ተደስተው ተቀበሉኝ። በኋላ ስራውን ቀጠልን። በዛ ያልን ነበር፣ ስራውን ጀመርን። ዘሬ ከሪ ይባላል ጀርመናዊ ነበር። መጀመሪያ ግን ጠፋኝ። ሰውየው ስሙ እንጂ ጀርመናዊ ነው፣ ቤከር የሚባል ስራውን ጀመር። በቃ ባት ውስጥ ገባን። በዚህ አይነት ሰራን። የመጀመሪያ ስራው ምን ነበር? መጀመሪያ ማዘጋጃ ቤት ነው። ማዘጋጃ ቤት እንደገባን ብላታ ግርማቸው ተክለ ሃዋርያት ቴዎድሮስ ነበራቸው። አቶ ዮፍታሄ ንጉሴ የሚባሉ ደግሞ አፋጀሽኝ የሚባል ቲያትር ነበር። ሌላው ደግሞ አንድ ሰው አሉ፣ እሳቸውም እንደዚሁ ቲያትር መጣ። በቅድሚያ አንድ ቲያትር ሰራን። ትንሽ ቲያትር ነው፣ በጣም ተወደደ። አሁን ቀጥለን አፋጀሽን ሰራን። በኋላ ቴዎድሮስን ሰራን። የብላታ ግርማቸው ተክለሐዋርያት ነበረ። እኔ ሴት ሆኜ ነበር የሰራሁት ሆኑ ምን የሆነ አትሳቡ ሸፍተው ሄደው ከነ ቤተሰቡ እያልኩ ነበር ማውራው። እና ጥሩ ውጤት አገኘን። በዚህ ቀጠለ። እንግዲህ በዛ ያለ ጊዜ ሰራ ነው። በኋላ ኮሪያ መታ። ወደ ኮሪያ ሄድኩኝ። ኮሪያ በውትድርና ነው የዘመቱት ወይስ በአርቲስትነት ሆነ የዘመቱት? ተጠየቀ እኔ አርቲስት ሆኜ ነው አልኳቸው። በኋላ ለማንኛውም ግድ መሆን አለብህ ተባለ። ወታደር ሆን በወታደር ህግ መሰረት ሄድኩኝ በአርቲስትነቴ። እዛ ስደርስ ግን ተለወጠ ስራው። ለምን አራት መደብ የሚችል ተባለና አራት መደብ የሚችል ተጠየቀ። አሁን አምሳ ካሪቤድ አስተኳሽ እና ተኳሽ እንዲሆን ተመረጥኩኝ። በዚሁ ቀጠልኩ በሁለቱም ስራ ሰውም ለማስደሰት ባርተስነቴ በዚያውም ደግሞ በአሰኳሽ በተኳሽነቴ በዚያው አይነት ቀጠል እና ሁለት አመት ነው። ግን መጀመሪያ አንድ አመት ወታደር በኋላ አምሳ አለቃ ተስፋዬ ሳህሉ ተብዬ እንደገና ወታደር ነኝ። በአሰኳሽነቴ ቀጠል በሁለቱም ስራ በስራ ቻልኩኝ። ሶስተኛ ደግሞ ደግሞ ፒኤክስ የሚሉት አለ። ለወታደር የሚያስፈልጉ እቃዎች እሱን ተረክቤ ደግሞ እሱን መሸጥ ተጀመረ። የሱቁ ኃላፊ ሆኜ ሰራ እና ሰራዬ በዛ ያለ ነበረ። ገና ዘምቼ መጣሁ። ኮሎኔል አስፋ አንዳርጌ ይባላሉ እና ከእሷቸው ጋር ነበረ እና ተሸለምኩ። ሜዳዬ ተሸለምኩ። ዛን ወይፊት ቀረብ ጥሩ አገልግሎት የሰጠ ተብዬ በኋላም አክተር መሆኔን ያ ቃሉ እሳቸውም ግሮም ብለው ሀምሳ አለቃነቴ ሜዳይ ተሸልሜ በዘማች በአገልጋይነቴ ሁሉ ጥሩ ምስጋና አግኝቼ ቆየሁኝ። እንግዲህ ለሀገሮን በዓለም አቀፍ ደረጃ ሞክለው ኮሪያ ድረስ ዘምተው ለዓለምም ሕብረተሰብ ያደረጉትን አስተዋጽኦ በእውነት ዛሬም ልጆቹም ሆነ አዲሱ ትውልድ የሚኮራበት ትልቅ ነገር ነው። ለዚህም በእውነቱ ከልብ ነው ከበሬታችን። ከኮሪያስ መልስ ወዴት አመሩ? ከኮሪያ መልስ ብሔራዊ ቲያትር ተዘጋጅቶ ተሰርቶ ነበር ለጃንሆይ ማስታወሻ ተብሎ እዛ ገባሁ በአርባ ስምንት አመተ ምህረት አሁን ከዛ ደግሞ ቀጠል ስራው ተጀመረ ለእኔ የመጀመሪያ ስራ የሆነ ተሰጣኝ እና ኦቴሎ የሚሉት ቲያትር ነበረ ጸጋዬ ገብረ መድኅን የተረጎመው የአሜሪካን የሼክስፒር የሚባል ነው እኔ እዛ ላይ አዎ እዛ ላይ ያጎ ሆኜ ሰራሁ። ያጎ በጣም በጣም አረመኔ ሰው ነበረ እና በጣም ሀይለኛ መሆን ሲችል ሁሉን ነገር ሰውየው ኦቴሎ ደዝዴሞናን እንዲገድላት አይነት አደረግኩና ሰራሁ። በጣም ተገረመ ህዝቡ። በጣም ምን አይነት አረመኔ ነው አሉ። ድርሰቱ ነበረ ልክ ሆኜ ነው የሰራሁት። እዛ ነው ጃንሆይ ፊት ቀረብኩ። ወርቅ ነው የሰጡኝ። ማንም አክተር ወርቅ ተጃኖ እጅ አልወሰደም። አርቲስት እኔ ብቻ ነኝ። እና እንዴት ተሳካልህ አሉኝ። ዙሪያውን እንደዚህ ነው አልኳቸው እና በጣም ተገረሙ። እውነት ግን ነው ነው ያሉኝ። እና ሁለተኛም ደግሞ እንደዚሁ አንድ ቲያትር ነበረ ዳዊት ኦሬዮን የሚል እና እዛም ላይ ጥሩ ስራ ሰራው። አሁንም አንድ ወርቅ ሰጡኝ ከጃኖ ነ ግኔ ነኝ ወርቅ የወሰድኩ ከአርቲስት ሁሉ የመጀመሪያ አክተር ተስፋዬ ሳህሉ ተብዬ በጣም ከፍ ያለ ምስጋና ተሰጥቶኝ ወርቅ ተሰጥቶኝ መሰራው ቲያትር ላይ ሁሉ ጥሩ ውጤት ነበር የምሰጠው እኔ አይደለሁም የምመሰክረው ህዝቡ ነበር በጣም ነበር የሚወደኝ በአክተርነቴ እና እስካሁንም ድረስ እያመሰገኑ ያለሁት ያለው ጓደኞቼ ሁሉ አልቀዋል እኔ ብቻ ነኝ የቀረሁት እንግዲህ እና እንጂ ስራዬ ጥሩ ነበረ በዚህ የመሳሰለ ስራ እሱ እውነት ነው። እኛም እድሉ ደርሶን የእርሶን የቲያትር ትወና ስራዎች ለመመልከት በቅተናል። ዛሬም ድረስ ትልቁ ከበሬታችን ከባህር ማዶም ድረስ እንድናስበው ያደረገን እሱ ነው። ከዛስ በኋላ ለአዋቂዎች ብቻ አይደለም የእርሶ መታሰቢያና ትልቅ መዘከሪያው፣ እንደዚሁም ለኢትዮጵያ ህጻናቶቹም ጭምር የዛሬ ጎልማሳ ሰዎች አእምሮ ውስጥ ተቀምጠው ያሉ ሰውኖት። ወደ ቴሌቪዥኑ የልጆች ፕሮግራምስ እንዴት አመሩ? ሀሳቡስ የመነጨው እንዴት እንዴት ነበር? እንደዚህ ነው። እሱም እንደመጣው ብላታ ግርማቸው ተከላዋሪያት ቲያትር ነበራቸው። ታዲያ የእኔን ስራ የሚያቀል ምን ይደረጋል እያሉ ሲያስቡ ነበርና ቴሌቪዥን መጣ። ሲመጣ ማዘጋጃ ቤት ነበር። እና የእንግሊዝ ንግስት ትመጣለች ተብሎ እኛ መሳሪያ ይዘን የእንግሊዝ ማርሽ እንድናጠና ወደዛ ሄድን ማዘጋጃ ቤት። እዛ እንደሄድን እንግሊዙ ቴሌቪዥን ሊተክል መጥቷል፣ እና አሁን ስናይ፣ እሳቸው ይኸውል እንግዲህ አክተሮች መጥተዋል እንዲያጠኑ የእንግሊዝ ማርሽ አሉት። አዎ አሁን በዚህ መሀል ሁሉም ነገር አሳየ። የልጆች ግን ነገር የለም ጌታዬ። የለም እኮ የልጅ ነገር የላቸውም አልኳቸው። እንደ ሰው የላቸውም እኮ ነው ያለኝ ስለ ልጆች ብጠይቃው። አሉ እንደ እኔ እሰራለሁ እኮ አልኳቸው። እሺ ግባ አሉኝ እና ወደ ውስጥ ገባሁ። አሁን መብራቱን በሀይል ለቀቀው በሙሉ። በዚህ ላይ ያልበኝ መስሎት ነበር። አላላበኝም። ከዚህ በላይ እንዴት ነው የምታደርገው አሉኝ። ለልጆች እሱ ለልጆች የዛሬ አበባዎች የነገ ፍሬዎች አልኩና፣ ለልጆች ማጫወት ሲጀምር በጣም ጥሩ በጣም ጥሩ ነው አላቸው። አሁን በዚሁ ጀምር አሉኝ። አብሬ ጀመርኩ ከቲያትሩ ጋር ከዛው ከጥናታችን ጋራ ጀመርኩ። አርባ ሁለት ዓመት እኮ ነው የሰራሁት ከተቋቋመ ጊዜ ጀምሮ እስከ ወጣሁ ጊዜ ድረስ አርባ ሁለት ዓመት ሰራሁ ቴሌቪዥን ሶጣም ደግሞ ወንጅለው ነው ያስወጡኝ። ሌላ ምክንያት ነበረው። ለምን ልጅ ተናገረ፣ አንድ ተረት ነበረ ነበረና ያንን ተናገረ። እኔ ምን ምን አልኩት ደግሞ ነገረኝ። አውራ አልኩት አወራ። አሁን ሲያስተዋውቁ ትንሽ የሚጠላኝ ሰው ነበረ እዛ እና እንዲህ ብሎ አወራ ብሎ አልደግመውም። አሁን እንዲህ እንዲህ እኮ ነው ያለው አለ። በኋላ ብዙዎቹ እየደወሉ ተስፋዬ አንተ ያልከውንም ልጁ ያለውንም እኛ ሰምተናል። እነሱ ሊሰድቡን ፈልገው ነዋል ያስወጡኝ ስለፈለጉ ለማንኛውም ወጣሁ እና በዚሁ ቀረሁኝ። ከልጆች ማጫወቻ ትዝታዎች ውስጥ ዛሬም ድረስ በርካታ አዋቂዎች፣ እዚህ አሁን በስደት የሚኖሩ ብዙ ትዝታ አላቸው። እዚያን ጊዜ የልጆች ጊዜ ጨዋታዎች ውስጥ ቢያንስ አንዱን የሚያስታውሱትን ሊነግሩን ይችላሉ። አዎ እንግዲህ እሺ እንግዲህ ያው እነሱ ልጆች፣ የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናቸው ልጆች? በጣም ጥሩ ልጆች። በሉ ቁጭ በሉ ልጆች፣ ቁጭ በሉ ቁጭ በሉ። አይቻሉ አንታት አንቺ ሰውዲ እኩል በዛ፣ እንደሱ ጠጋ ጠጋ። አዎ በቃ ቤቷ አትከለለው እንጂ አልታ አትከለለው እኮ ይፋው በቃ ሰጥታ ልጆች እንደሱ። አዎ ልጆች የውላችው። ልጆች በጥንት ጊዜ ነው። ሰውየዋ አንድ አህያ አለችው። ያቺ አህያ ከደጋ ጤፍ ጭና ወደ ቆላ ይወስዳል። ከቆላ ደግሞ ወደ ደጋ የደጋ የሚያስፈልገውን ይዞ ይሄዳል። ታዲያ ልጆች በኋላ ከደጋ ጤፍ ጫነና ይዞ ወረደ ወደ ቆላ ሸጦ ጨረሰና፣ ከዛ በኋላ ጨው ገዛ ለደጋ እና አህያውን ጫነና ሲያበቃ ያችን አህያ እየነዳ መጣና፣ አንድ ወንዝ አለ የሚሻገሩት። እዛ ጋር ቁጭ ብሎ ቁርሱም በላ። ምን አለ አህያዋም ያጋጠች። ከዛ በኋላ ተሻግረው ነው የሚሄዱት። ውሃውንና ለመሻገር ሲሄዱ አዳለቃትና ወደቀች። አሁን ደነገጠ ሰውየው። ቢጎትት ሲጎትት ሲጎትት መንስል ሲል በግን ተነሳች ተነሳች በኋላ ጊዜው ጀመረና እዚያ አህያዋ መቼም በጣም ከበዳት ያ ጨው እና ወበን ጀመሪያ እንደምንም ተነሳች ሄደች። አሁን ጨውና ውሃ ሲገናኝ ደግሞ ምን እንደሚሆን ታውቃላቸው አይደል? አሁ እየሟሟ እየሟሟ ሄደ። አሁን እየቀለላት እየቀለለ ዳገቱን ወጣል እና በጣም አዘነ ሰውዬው፣ ወይኔ ወይኔ ጨውዬ እያለ ገበያ ውስጥ አስወጣና ሸጠና አልከሰረም። እንደምንም አለና ያሁን አሁን ደግሞ ወደ ቆላ ሌላ ነገር ጫነና ሄደ። አሁን ወረድ ወረዱ ሄዱና እና ደግሞ ሄዶ ምን ይገዛል? ጥጥ ይገዛል። ጥጥ ይገዛና አሁን እዛች ወንዝ ጋር ሲደርስ ቁጭ ብሎ ቁርሱን በላላ። እሷን ጋዛ አሁን እንደ ያለፈው ጊዜ ጨው ይሟሟል። በቃ አሁንም ውሃ ውስጥ እነጠራለሁ አለችና አውቃ ያደናቀፋት መሰላትና ውሃ ውስጥ አሁን በዚህ ጊዜ እንደ ጨው መስሏት ጥጡ ነበር። ጥጡ ያን ውሃ መጠጠ መጠጠና እንዴት ትነሳ የሙት ሙቷን በተደብድራ ተደብድራ ወክስ ተነሳች። አሁን ያን ጨው ያ ውሃ ያን ጥጥ መጧል። ወገቧ ሁለት እስከፋ የምንም ብላ ወጣች። ወጣች ገበያ መሀል ነው አራገፈ። አዎ፣ እንደ ጨው ይሟሟ መስሎሻል እያለ ጥጡን አሰጣ። እዛው ገበያው ውስጥ ደረቀች። ጡንሸቀ ሳይከሰር ገንዘቡን አገኘ። እሷ ግን በተንኮል እንደ ጨው ይሟሟል ብላ ጥጡ ወገቧን ራሷ ላይ ወገቧ እስኪ ቆረጥ ድረስ ፍጣያን አይታ የአንድ አገር ወጥታ ለፍታ መጋቅ እስከሚያቀታት ድረስ በገበያ መሀል ተኝታ ዋለች ሰው ሞኝ ነው በገዛ ራሱ በገዛ ጥፋቱ ማንኛውንም ነገር በራሱ ላይ ያከብዳል እና የመንግስትን ህግ መጣስ የለም መጠንቀቅ ያስፈልጋል ማንኛውንም ነገር እምነት ከተሰጠው ሰው ያንን ነገር ጠብቆ በእውነት በእምነት መገኘት ያስፈልጋል። ልጆች ደግሞ ጥናት ሲሰጣቸው በሥነ ሥርዓት ማጥናት አለባቸው። ስለዚህ ልጆች እናንተም ጥናት በሚሰጧቸው ጊዜ ተጠንቅቃችሁ አጥንታችሁ መገኘት እንጂ ቆይ ነገ አትበሉ። ወረቀት አንብቡ፣ መጽሐፍ አንብቡ። سلاجے لے جوں بوہ دستہ ہونا اللہ چھو فمرہ اللہ چھو نا اجارہ شے لی جوش شے ہش عالم تو نو سی دلو دنا لو لی جوش دنالو لو لی جوش دنا لو اجا دنا አዎ ልጆች፣ እዚህ ነበር ማወራው። ልክ ነው፣ እውነት ትልቅ ትዝታ ነው፣ ትልቅ አስተምህሮትም ያለው ነው። ኢትዮጵያ ለዘላለም ትኖር ብለዋል። የኢትዮጵያን ጉዳይ ካነሳን፣ በልጅነቶ፣ ባለፈው በአንድ ወቅት እንዳወጉኝ፣ ቡነ ጴጥሮስ ታላቁ ኢትዮጵያዊ በጣሊያን በትረየስ ተደብድበው ባረፉበት ጊዜ በልጅነቶ እዛው ነበሩ፣ በሰዎች እግር ስተሽለክልካው አይተው ነበር። የዛን ጊዜ ትዝታዎ ምን ይመስል ነበር? አቡነ ጴጥሮስ እንደምን ነበር ያረፉት? በጣም ነበረ የተሳቀኩት። እዛ ቦታ ክሊኒክ ነበረ። የኔ ጌታ ዶክተር ክኒቲ ይባላል ክሊኒክ ነበረው እና ክሊኒኩ ውስጥ ሰራ ነበረ። አሁን አትክልት ተራ ይባላል እዛች ቦታ ስሰራ አዋጅ ታወጀ እና ገበያ ውስጥ እየዞሩ እና ውጡ ውጡ ይላሉ። እኔ ክሊኒክ ውስጥ ነው የምሰራው። አሁን ወጣሁ ሰው በጣም አለና ወጣ ጋቸው የተገደሉበት ቦታ አሁን ሲጠበቅ ሳይ ማለፍ አልቻልኩም። እኔ ተሽሎክልኬ ሰው ባህል ላውጭ ወስክ ወጣሁ ና እፊቱ ቁጭ አልኩኝ። አሁን እፊት ቁጭ ብዬ ሳይ እሳቸው አመጧቸው ና አቆሟቸው። እዛ ቆመው ሳለ ፊታቸው ላይ ጨርቅ አሰረ። ሲያስር እሳቸው ምንጭቅ አደረጉና የዚህ አረመኔ እንዳትገጁ ይሄ ጊዜያዊ ነው ስሉ ወዲያው ቅርቅ አደረጓቸውና ጠረር አደረጓቸው። እዘፍ ሲሉ በቃ ይሄ አንድ ጊዜ በቃ ይሄ አነቀው ብዬ በህዝቡ መሀል ብቻ እየተሽለኮለኩ ወደ ስራዬ ቦታ ሄድኩ። ያን ጊዜ የነበረኝ አዘን በእውነት ልቤ ውስጥ እስካሁን ድረስ ነው ያለው። አሟሟታቸው፣ አወዳደቃቸው፣ እንዴት እንደተናገሩ ልክ አባቴን የገደሉት ነበረ የመሰለኝ። አባቴንም ጣሊያን ነው የተገደለው። ብቻ ብዙ ነገር ነው እና እንደዚህ ነበረ ያኔ ያየኋቸው። አሁን አቶ ጠጋዬም አይተሃልና፣ እና እስቲ እንዴት ነው አለ። ወጋየው ቲያትሩን ይሰራ ነበር። አሳየኋቸው አቶ ጠጋዬ ገብረ መድህን። ጥሩ ውጤት ነበረ የመጣው በቲያትሩ በኩል። ህዝቡን በጣም ነበር ያሳዘነው። አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማሕፀን አልፌ በኢትዮጵያ ማሕፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በሕፃን እግሬ ድኬባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የረኛ አደባባይ ክረምት እንደ ወዙ ፍሳሽ በገጠር የደመና ዳሲ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጥረን ስተሻሽ በወንዝ አፋፍ ሀረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከምበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብርሃን፣ ረሳሻት ታዲያን ዛሬ ኢትዮጵያ ስትወድቅ ከምሰጭኝ ለፍርሃት ጦስ ምነው በረኝነት እድሜ ዐይኔን በጓጐጣት የሎስ የጋኔል ጥንብ አንሳ ከንፎ ወርዶ በጭለማ በርኖስ፣ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል የእናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን። አሁንስ የጡረታ ህይወቶን በምን መልክ እያሳለፉ ነው? የጡረታ ጊዜውን ጡረታ ጡረታማ ስወጣ ምንም ምንም ተሰጠኝ አልነበረም ያኔ። በኋላ ኮሪያ ሄጄ ዘምቼ መጣው። ከመጣው በኋላ ነው ጡረታ ማግኘት የጀመርኩት እና መቶ ሀምሳ አሁን ግን አራት መቶ አድርገውልናል አራት መቶ ብር በወር ነው የሚሰጡ። የኮሪያ መንግስትም እንደዚሁ ይደጋግፈናል። አንዳንድ ጊዜም ሌሎች ደግሞ እንዲሁ የሚረዱኝ ኢትዮጵያውያኖች ብቅ ብቅ እያሉ እቤት ድረሱ እየመጡ አንዳንድ ነገር ያደርጉልኛል። የኢትዮጵያ ሕዝብ አልረሳኝም፣ ምንም ቢሆን አልረሳኝም። ልጅ የሆነ ሁሉ እንዲህ ብለውን ነበር እንዲህ ብለውን ነበር ያ ማስታወሻ ከልባችን አልወጣም። የውል ከውጪ ከአውስትራሊያ ድረስ የላከልኝ ሰው አለ ከአረብ ሀገር፣ ከአሜሪካ፣ ከካናዳ እና እንደዚህ ይልኩልኛል። አረብ ሀገር ውስጥ ያሉ ኢትዮጵያውያን በፍጹም አልረሱኝም። ኢትዮጵያውያኖች አባቴ ብለው ነው ቤት ድረስ ይመጣሉ። ለእረፍት በወጡ ጊዜ በአዲስ አበባ ሲመጡ ፈልገው መጥተው ነው የሚጠይቁኝ። ቄራ የእኔ ቤት ደግሞ ስለዚህ ሐያት ስልክ ይደውሉና የት ነው ያሉት ይሉኛል። ልጆች ሆነን እንዲህ እንዲህ አይነት ትዝታ ነበረ። ስለዚህ ምን እናድርግሎት ይሉኛል። ቤት መጥተው እና ገንዘብ ይሰጡኛል፣ ይረዱኛል። አሁን ድረስ በሕዝቡ እርዳታ ነው ያለሁት ጌታዬ እና ልጆቼ እንደዚሁ እና ህዝቡ ሆኖ ነው የሚረዳኝ። መጽሐፍ ታሪኬን ሁሉ ተጽፎ ምን ብሎ አልቋል እና ስለዚህ ተባብሮ የሚያሳትምልኝ ያስፈልጋል ለህዝቡ እንዲዳረስ እና በጣም ጥሩ ታሪክ ስለሆነ ነተኛ ታሪኮች ስለሆነ እና ብዙ ነገሮች አሉት እና አብሮ እንግዲህ ተባብሮ ያሳትምልኝ የሚረዳኝ ቢገኝ እንድታረግልኝ ጌታዬ፣ እንድትነግርልኝ ባንተን በኩል እና ህዝቡ እንደሚረዳኝ ያውቃለሁ። ከሰማ ብደውልና ብጠይቀን በጣም ጥሩ ነበረ። ይንገርልኝ። አቅም የለኝም ለማሳተም፣ ጽፎ አልቋል። የሚረዳኝ ያስፈልጋል። እንዲረዱኝ ንገርልኝ። ይህም ባልነ ልጄ ወይን ንሸጥ አለች። በሰላም በጤና ይጠብቅልኝ እና ይህንን እንደምንም ይሄ ታሪክ ለማንኛውም ሰው የሚጠቅም ስለሆነ ለታሪክ ለወሬም፣ ለጨዋታም ቢሆን ለማንኛውም ቢሆንም ወሬ ማንሻ መጫዋቻ መነጋገሬ የሚሆን ጥሩ ታሪክ ስለሆነ ተጽፎ አልቋል። የሚያሳትምልኝ አደራ አደራ አደራ ላለሁት እና የሀገሬ ልጆች የእኔ ልጆቼ ነው የምለው። እንግዲህ ብዙ ትላልቅ ሰው ሆነዋል፣ ስራም ላይ ያሉ ናቸው እና አደራ በሰማይ በምድር እላለሁ። በእውነት ባባ ተስፋዬ፣ እርሶ ኢትዮጵያም ልጆች ቅርስ ኖት፣ የሀገር ቅርስ ኖት። ከበሬታችን ከልብ ነው። ለሁሌም ኢትዮጵያውያን ሁሌም ያስታውሰውታል። ስለ ቃለ ምልልሱ እናመሰግናለን። እሺ እግዚአብሔር ይስጥልኝ።